የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ በሰጠችው መግለጫ ነው ሲኖዶሱ የማያውቀው የጳጳሳት ሹመት መከናወኑን የገለጸችው። መግለጫውን የሰጡት የቤተ ክርስቲያኗ ፓትርያርክ ብጹዕ ቅዱስ አቡነ ማትያስ፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የባህር ዳር አገረ ስብከት ሊቀ ጳጳስ ብጹዕ አቡነ አብርሃምና በመንበረ ፓትርያርክ የተገኙ ብጹዋን አበው ሊቃነ ጳጳሳት ስለመሆናቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ያገኘ ነው መረጃ ያመለክታል። በቤተ ክርስቲያኒቱ የቴሌቪዥን ጣቢያ በተለ ባለፈው መግለጫቸው ላይ ስለተፈጸመው ድርጊት የገለጹት ብጹዕ ወቅዱስ አቡነ ማትያስ በሀገር ውስጥና ከሀገር ውጭ ያሉ ሊቃነ ጳጳሳትን ለአስቸኳይ ስብሰባም ጠርተዋል። ጥር 14 ቀን 2015 ዓመተ ምህረት ዛሬ እሁድ ጧት ታላቅ ክስተት ተከስተዋል። በቤተ ክርስቲያን ላይ ያነጣጠረ ክስተት ተከስተዋል። እሱም ቅዱስ ሲኖዶስም ያላወቀው፣ ያላሰበበት፣ ያልተነጋገረበት ያላወቀው ጉዳይ ነው የተፈጸመው እና ክስተቱም የጳጳሳት ሹመት የሚል ነው ክስተቱ እና አሁን ሁላችንም አሁን የሰማ ነው አሁን ዛሬ እና ስለዚህ በውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቃነ ጳጳሳት ከዛሬ ጀምሮ በአስቸኳይ እንድትደርሱ እንድትመጡ፣ ወደ አዲስ አበባ እንድትመጡ እና ሁላችንም በት ነው ህገ ያሉት የጳጳሳት ሹመት የትና በማን እንደተከናወነ ግን ብፁ ቅዱስ አቡነ ማትያስ ሆኑ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁ አቡነ አብርሃም በሰጡት መግለጫ ላይ አልተመለከተም። ይሁን እንጂ በተለያዩ ማህበራዊ መገናኛ ብዙሀን እየተዘዋወሩ ባሉ መረጃዎች የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ሳዊሮስ በወሊሶ በአለወልድ ቤተ ክርስቲያን ጳጳሳትን መሾማቸው እየተገለጸ ነው። ሆኖም የአሜሪካ ድምፅ ዛሬ በህገወጥ መንገድ ተፈጽሟል ስለተባለው የጳጳሳት ሹመት ጉዳይ እስካሁን ከሚመለከታቸው አካላት ማጣራት አልቻለም። በድርጊቱ ላይ ተሳትፈዋል ከተባሉ አካላትም ስለ ሹመቱ እስካሁን በግልጽ የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዛሬ በሰጠችው መግለጫ በጉዳዩ ላይ በመወያየት ውሳኔ ለማሳለፍ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ከመጥራቷ በተጨማሪ መንግስት ክስተቱ በሀገር ላይ ጭምር የሚያስከትለውን ጉዳት ተመልክቶ ህጋዊ ኃላፊነቱን እንዲወጣ ስትልም ጥሪ አቅርባለች። ከመንግስት በኩል ግን እስካሁን በጉዳዩ ዙሪያ በይፋ የተሰጠ መግለጫ የለም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ግን በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ ከክፍፍል ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርና ይቅር ባይነትን መርህ አድርገን በምንንቀሳቀስበት ወቅት ከአንዱ የቤተ ክህነታችን ክፍል ዛሬ የሰማነው ድርጊት አሳዛኝ ዜና ነው ብለዋል። አባቶች በትዕግስትና በሃይማኖታዊ ስርዓት ችግሩን ይፈታሉ ብለን ተስፋ እናደርጋለን ሲሉም ገልጸ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ